ሳይንስና ቴክኖሎጂ። ሰላም ጤና ስጥልን። ውድ የዝግጅታችን ታዳሚዎች፣ በኢትዮጵያ እስከ ዛሬዋ ቀን ለአንድ ሳምንት ያህል የኢኖቬሽን ሳምንት ተብሎ ተከብሯል። የዛሬው ዝግጅታችን በዚሁ ላይ ያተኩራል። አብራችሁን በመቆየት ዝግጅቱን እንድትከታትሉ መጋብዛችሁ የዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። ዛሬ በአፍሪካ ህብረት አዳራሽ በተካሄደ ስነ ስርዓት የተጠናቀቀው የኢኖቬሽን ሳምንት አላማ ምንድን ነው? በማለት ነበር ወሬያችን የጀመር ነው። ከአቶ ሲሳይ ቶላ የቴክኖሎጂና ኢኖቬሽን ሚኒስቴር ዴታ፣ አላማው በዋናነት ኢትዮጵያን ለመጪው ዘመን የማስተዋወቅ ነው። የመጪው ዘመን ኢኮኖሚ በዋናነት በዲጂታል ኢኮኖሚ ላይ የሚመሰረት በመሆኑ ምክንያት ይህንን በሚመለከት ኢትዮጵያ ያላትን ዝግጅትና ከሌሎች የምታገኘውን ተሞክሮ ደግሞ የምትለዋወጥበት መድረክ ነው። ኢኖቬሽን ሳምንቱ በሶስት ዋና ዋና ጉዳዮች ላይ ያተኮረ ነበር ይላሉ ሚኒስትር ዴኤታው አቶ ሲሳይ ቶላ። እንግዲህ በመጀመሪያው በአይሲቲ ኤክስፖ ላይ በዋናነት የአይሲቲ ኤክስፖ ዋነኛ ዓላማ ዓለም ላይ ያሉ ቴክኖሎጂዎችን የማስተዋወቅ ኢትዮጵያ ውስጥ ደግሞ በተለያዩ የፈጠራ ስራዎች የተዘጋጁ የአይሲቲ ቴክኖሎጂ ውጤቶችን በሀርድዌርም በሶፍትዌርም በአገልግሎትም የማቅረብ እና ያንን መድረክ የቴክኖሎጂ ፈጣሪዎች ከኢንዱስትሪው ጋር የሚገናኙበት እና የተለያዩ ምክክሮች የሚያደርጉበት ምርትና አገልግሎቶችን ለማሳወቅ ጥረት የሚደረግበት ነው የነበረው። የሁለተኛው ፕሮግራም በዋናነት የስራ ፈጠራ ነው። ወደ ከ በላይ የሚሆኑ የስራ ፈጣሪዎች ውድድር ካደረጉ በኋላ መጨረሻ ላይ አስር የሚሆኑት ለመጨረሻ ውድድር ቀርበው ከነዚህ ውስጥ አንደኛው የአንድ ሚሊየን ሽልማት ያገኘበት ነው። ይህም በጣም የተሳካ ፕሮግራም ነው የነበረው አስሩን መሸለም የነበረባቸው ነው። ያን መድረክ በምናይበት ጊዜ የኢትዮጵያን ህዳሴ በከፍተኛ ሁኔታ ከፍ እንዲል የሚያደርግ የስራ ውጤት የቀረቡ የስራ ፈጣሪዎችና ወጣቶች የታዩበት መድረክ ነው። ይሄ ደግሞ ሶስተኛው በዋናነት ፕሮግራሙ ናሽናል አጀንዳ አክሰለሬሽን የሚል ፕሮግራም ነው ያለው። ይሄ ምን ማለት ነው? የሀገራትን ዋነኛ ዋነኛ የልማት አጀንዳዎች ከማፋጠን አንጻር ቴክኖሎጂ ምን ሚና ይኖረዋል የሚል ፕሮግራም ነው የያዘው ከአርባ በላይ የሚሆኑ ከተለያየ ዓለም የተገኙ ኩባንያዎች ከ450 በላይ ተሳታፊዎች እየተገኙበት ነው እና በጣም ሰፊ የሆኑ ምክክሮች ተደርገውበታል በዚህ መድረክ ላይ ማለት ነው በተለይ በአውደ ርዕዩ የየራሳቸውን የፈጠራ ውጤት ያቀረቡ የፈጠራ ባለቤቶች ሽልማት ተበርክቶላቸዋል አንደኛ በመሆን ስለተሸለመው የፈጠራ ቴክኖሎጂ እንዲህ አወቁን በእውነቱ እጅግ በጣም የሚገርም የፈጠራ ውጤት ነው። እንግዲህ በዋናነት ቡና በጣም የታወቀ ምርት ነው። ለረጅም ዓመት በሀገራችንም በሌላው ዓለም ላይ ከፍተኛ ገቢ በማስገኘት ደረጃ የሚታወቅ ነው። የቡናን ጥራት ከሚያውኩ ነገሮች ውስጥ አንዱ ቡና በፀሐይ ምክንያት በመመታት የሚፈጠረው ነው። ስለዚህ የቡና ደረጃ እኔ የቡና ባለሙያተኛ ባልሆንም ባለኝ ግንዛቤ መሰረት የቡና ደረጃዎች ከአንድ ጀምሮ እስከ አራት በተለያየ ደረጃ እና ከዛ በላይ ይመደባሉ። ለዚህ ደረጃ መከፋፈልና መበላሸት ዋነኛው ምክንያት የሚሆነው ለቡናን ለማድረቅ በሚደረገው ፕሮሰስ ውስጥ ያሉ ችግሮች ናቸው። ለፀሐይ በሚኖራቸው ተጋላጭነት፣ በዚህ ምክንያት በሚፈጠር እርጥበት፣ በመሳሰለ ምክንያት እና ይህንን ከአስራ ምናምን ቀናት በላይ ፈጅ ነበር። እዛ ላይ በቀረበው ጥናት መሰረት ከአስራ ምናምን በላይ ቡናን ለማድረቅና ዝግጁ ለማድረግ ለገበያ ወይም ለአገልግሎት ለመጠቀም ዝግጁ ለማድረግ ይሄን ያህል ጊዜ ይፈጅ ነበር። ይሄ የተሰራው ቴክኖሎጂ ግን ከ15 እስከ 22 ባለ ጊዜ ውስጥ ሰዓት ውስጥ ማለት ነው አልሞስ ከአንድ ቀን ባነሰ ጊዜያት ውስጥ ቡናውን በማድረግ ለአገልግሎት ዝግጁ የሚያደርግ ነው። ስለዚህ ኢትዮጵያ ከፍተኛ የሆነ የቡና አምራች ከመሆኗ የተነሳ ና የውጭ ምንዛሬ ከማስገኘት አንጻርም ባለው ትርጉም እጅግ በጣም ከፍተኛ ነው። እጅግ በጣም የሚያስደስተን ግኝት ነው። ወደፊት ደግሞ ወደ ኢንዱስትሪ ስኬል አድርጎ ወደ እያንዳንዱ ገበሬ ና የቡና አምራቾች እጅ ገብቶ ወደ ውጤት እንዲሄድ አስፈላጊው ድጋፍና ክትትል እናደርግለታለን። የዓለማችን ኢኮኖሚ በተለይ ባደጉ አገሮች በዲጂታል ስርዓት ስር እየተዘወረ ይገኛል። በዚህ ዙሪያ ስለተካሄደው ምክክር ሚኒስቴር ዴታው አቶ ሲሳይ ቶላ ተከታይን ብለውናል። የተለያዩ አይነት ፓናል ዲስከሽኖች ተደርገዋል እና እነዚህ ፓናል ዲስከሽኖች በዋናነት አሁን ባለበት ሁኔታ የወደፊቱ ትልቅ ተስፋ የዲጂታል ኢኮኖሚ ነው። አብዛኛው የዓለም ኢኮኖሚ በሚቀጥለው 25 ዓመት አካባቢ ወደ 37 ትሪሊየን ዶላር የሚሆነው የዓለም ኢኮኖሚ የሚመነጨው ከዲጂታል ኢኮኖሚ ነው። ይሄ ዲጂታል ኢኮኖሚ ደግሞ በዋናነት የሚመሰረተው በዲጂታል ቴክኖሎጂ ላይ ነው። ስለዚህ በዋናነት አሁን ዛሬ ላይ እና ትላንትናም ስናደርገው የነበረው ውይይት አፍሪካ እንደ አፍሪካ እንዴት ነው ከሚመጣው ይህ ቴክኖሎጂ የሚመጣው ከፍተኛ የሆነ የእድገት መስክ ተጠቃሚ ልትሆን የምትችለው እንዴት ነው ለዚህ የምንዘጋጀው ምንድን ነው ክፍተቶች ያሉብን? ምን አካባቢ ነው አስፈላጊውን ጥንካሬ ማድረግ ያለብን? ትብብራችን እንዴት ነው መቀጠል ያለበት የሚል ነገር ነበር አብዛኛው ውይይት የደረገው እና በዚህ ውስጥ ያገኘናቸው ዋነኛው ፍሬ ሀሳቦች አንደኛው የመሰረተ ልማት ዝርጋታ እጅግ በጣም ከፍተኛ ፕራዮሪቲ መሆን እንዳለበት፣ ዓለም ይዞት ከሚመጣው የዲጂታል ኢኮኖሚ እድል ተጠቃሚ ለመሆን የአይሲቲ መሰረተ ልማትን ማስፋፋት በተለይ ፈጣን የኢንተርኔት ግንኙነት በተመጣጣኝ ዋጋ ለሁሉም ህብረተሰብ ተደራሽ በማድረግ ዘርፉ ከፍተኛ የሆነ ሀብት የስራ እድል የሚፈጠርበትና ሀብት የሚፈጠርበት እንዲሆን የማመቻቸት ጉዳይ በጣም መስረታዊ የሆነ ጉዳይ እንደሆነ ነው። አንድ በውይይቱ የተገኘው ውጤት። ሁለተኛው በዚህ ዘርፍ ሀገሪቱ እንደ ሀገር ያላትን ተጠቃሚነት ለማሳደግ በአህጉር ደረጃም ትብብር ለማድረግ ደግሞ በዋናነት በሰው ኃይል ልማት በተለየ ደግሞ በዲጂታል ስኪል ብለን በምንለው ላይ ከፍተኛ ትኩረት ማድረግና የሰው ኃይል ልማት ላይ መስራት እንዳለብን ነው። በሶስተኛ ደረጃ ይሄ ዲጂታል በዲጂታል ቴክኖሎጂ እየታገዘ የሚያድገው የዲጂታል ኢኮኖሚ ይዞት የሚመጣው ነገር ቢኖርም ምንድን ነው የዲጂታል ዲቫይድ የሚባል ጉዳይ ነው። ማለት ዲጂታል ዲቫይድ ማለት እንግዲህ በዚህ ቴክኖሎጂ የተሻለ ደረጃ ላይ ያሉ ሀገራት በዚህ ደረጃ አነስተኛ ደረጃ ላይ ካሉ ሀገራት አንጻር ያላቸው ጥቅም እየሰፋ ተጠቃሚነት እየሰፋ የሚሄድበት እንግዲህ ከሀገራት ሀገራት ተጠቃሚነቱ እየሰፋ የሚሄድበት ይሄ ደግሞ ወረድ ሲል ወደ እድሜና ጾታ እየሄደ በተጠቃሚነት ላይ ልዩነት የሚፈጥር በመሆኑ ምክንያት ሀገራት በትብብር አንደኛ በዓለም ደረጃ የአፍሪካ ተጠቃሚነት የኢትዮጵያም ተጠቃሚነት ደረጃው እንዲሻሻል አተኩሮ መስራት ከዚህ የዲጂታል ክፍፍል ወይም የዲጂታል ዲቫይድ ይዞ ከሚመጣው ስጋት ራሳችን ለመከላከል እንዴት ድራይ ተንሰራለ ነው። ሁለተኛው ግን ሴቶች፣ ወጣቶች፣ ህጻናትና የአካል ጉዳተኞች ደግሞ በቴክኖሎጂ ተጠቃሚ እንዲሆኑ ይሄ ቴክኖሎጂ ጥሏቸው እንዳይሄድ የእነሱ ጥቅም በዚህ ውስጥ በገቢ ሁኔታ እንዲስተናገድ የማድረግ ጉዳይ ትኩረት ተሰጥቶት መስራት እንዳለበት እነዚህ እነዚህ ጉዳዮች ላይ ያተኩሩ ውይይቶች አድርገናል። በቀጣይ ምን ማድረግ እንዳለብንም እና እንዴት ተባብረን መስራት እንዳለብንም የተለያዩ ስምምነቶች ያደረግንበት ነው። መቼም ማንኛውም ቴክኖሎጂ የራሱ ጠቀሜታ እንዳለው ሁሉ ፈተናዎችና ተግዳሮቶች ይኖሩታል። በተለይ በዲጂታል ቴክኖሎጂ የሚታዩ ተግዳሮቶች ምንድን ናቸው? ቃል ናቸው። እንግዲህ እንደ ተግዳሮት የታዩት ነገሮች አንደኛው ነገር ቀደም ብዬ እንዳልኩ ያደጉት ሀገራትና ያደጉት ሀገራት በማድረግ ላይ ያሉት ሀገራትና ዝቅተኛ እድገት አላቸው የሚባሉት ሀገራት ለዘርፉ የሚሰጡት ኢንቨስትመንት አነስተኛ በመሆኑ በአቅማቸው ምክንያት በዛው መጠን ተጠቃሚነታቸው ዝቅተኛ መሆኑ፣ ይሄ በማንኛውም መንገድ ይህን ሁኔታ የማስተካከል ነገር ትኩረት መስጠት አለበት። አፍሪካ እንደ አፍሪካ፣ ኢትዮጵያም እንደ ኢትዮጵያ ዲጂታሉ ዓለም ይዞ ከሚመጣው ጥቅም ወደ ኋላ መቅረት የለብንም ነው። ስለዚህ ከኢንቨስትመንት ጋር በመሰረተ ልማት ላይ ከሚደረጉ ኢንቨስትመንቶች ጋር የተያዙ ጉዳዮች ናቸው። ሁለተኛው ከሰው ኃይል ልማት ጋር ነው። የሰው ኃይል ልማት ከፍተኛ የሆነ ትኩረት የሚሻና በቂ የሆነ ትኩረት ያልተሰጠው በመሆኑ ወደሚቀጥለው የዲጂታል ትራንስፎርሜሽን ወይ የዲጂታል ሽግግር ለማካሄድ በዋናነት በሰው ኃይል ልማት ላይ አተኩሮ የመስጣትና ሌላው ግን ቅንጅት ነው። ምክንያቱም ይሄ የዲጂታል ቴክኖሎጂ አንዱ ይዞ የሚመጣው ነገር ድንበር ተሻጋሪ መሆኑ ማንም ሀገር በራሱ አካባቢ አቅቦ የሚያስቀረው ንግድ አይደለም። ለምሳሌ የኤሌክትሮኒክስ ንግድ ብለን የምንለው ወይም የኢኮሜርስ ብለን ንግድ ብለን ካየነው አሜሪካንም ሀገር ያለ ሰው ቢሆን ኢትዮጵያ ውስጥ ያለን አንድ ምርት ኦንላይን ሄዶ ከኢንተርኔት የሚያዝበትና ያለበት ቦታ ደረጃ የሚደርስበት ነው። ኢትዮጵያም በተመሳሳይ መንገድ ይህን ወደሚያደርግ ዓለም ነው እየሄድን ያለ ነው። ስለዚህ ዓለም አቀፍ ቅንጅት እና ትብብር በህግ ማዕቀፎች በመሰረተ ልማት ግንባታና፣ በመሳሰሉት በታክስ በመሳሰሉት ከፍተኛውን የዓለም አቀፍ ቅንጅት ያስፈልጓል ከዚህ አንጻር ያሉን ዝግጅቶች በጣም ብዙ ስራ የሚያስፈልጋቸው መሆኑን ነው መግባባት የደረሰው። ውድ የዝግጅታችን ታዳሚዎች፣ ለዛሬ ያልነው በዚሁ ፈጸምን። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሀንስ ገብረ እግዚአብሔር ነበርኩ። መልካም ሳምንት።